የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 14 2017 ዓ ምት የአሜሪካ ድምፅ ዝግጅታችን አሁን ጀመረ።

የቲክቶክ የአሜሪካን ልውና በፕሬዝዳንት ትራምፕ ላይ ተንጠልጥሏል። ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል። ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለው።

የሰማቸኋቸው ከባለፈው ሰኞ 47ኛው የአሜሪካ ፕሬዚዳንቱ ነው ወደ ዋይት ሀውስ የተመለሱት ፕሬዚዳንት ዶናልድ ትራምፕ ነው። የምሽቱ አብይ ርዕሳችንም በእርሳቸው በዚህ ዘገባ ዙሪያ የሚያተኩር ይሆናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምናላቸው የጥር 14 2017 ዓ ም የአሜሪካ ድምፅ ዝግጅታችን ጀመረ። አስማማየ ነው እያስተናገድ ኳችሁ እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር አብረ ያመሻለሁ። የዓለም ዜናዎቹ እንግዲህ ወልደ ዚህ አብሮኛለ

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ እየተከታተላችሁ እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። የስቱዲዮ ቅንብሩን ንጉሱ ታምረ ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ይሆናል። እንግዲህ ይጠበቃቸዋል። በድጋሚ እንደምናመሻችሁ። በየመን ባህር ዳርቻ በተከሰተ የጀልባ አደጋ ሀያ ኢትዮጵያውያን ፍልሰተኞች ሞቱ።

ከአንድ ሚሊዮን በላይ ሰዎች ከሱዳን ወደ ደቡብ ሱዳን መሸሻቸውን ተመድ አስታወቀ። እንዲሁም በኬንያ የትዳር አጋሩን የተቆራረጠ አስክሬን ይዞ ሲጓዝ የነበረ ግለሰብ ተያዘ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በየመን ባህር ዳርቻ በተከሰተ የጀልባ አደጋ ሀያ ኢትዮጵያን ፍልሰተኞች ህይወታቸውን አጡ።

ፍልሰተኞቹን ይዞ ይጓዝ የነበረ ጀልባ በየመን ባህር ዳርቻ ተገልብጦ ሀያ ኢትዮጵያውያን ህይወታቸውን እንዳጡ የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም አስታውቋል። በአካባቢው የነበረው አደገኛ ንፋስ ባለፈው ቅዳሜ ለተከሰተው የጀልባ አደጋ ምክንያት እንደሆነ የገለጸው ድርጅቱ ከጅቡቲ የተነሳ ሳይሆን አይቀርም በተባለው ጀልባ ላይ ሰላሳ አምስት ኢትዮጵያን ተሳፍረው እንደነበርና አስራ አምስት የሚሆኑትና ሁለት የመናውያን የጀልባው ባለቤቶች ከአደጋው መትረፋቸውን አስታውቋል።

አደጋው ፍልሰተኞች ደህንነትና የተሻለ ህይወት ፍለጋ አደገኛ ጉዞ በሚያደርጉበት ወቅት የሚያጋጥማቸውን አሳዛኝ ሁኔታ የሚያሳይ ነው ሲሉ በየመን የአይኦኤም ተልእኮ ኃላፊ አብዱሳቶር ኢሶዬቭ ተናግረዋል። የዓለም አቀፉ ማህበረሰብ መደበኛ ላልሆነ ስደት ለሚዳረጉት መንስኤዎች መፍትሄ እንዲሻና ፍልሰተኞች ክብርና ጥበቃ እንዲደረግላቸው ኃላፊው ጠይቀዋል። ባለፈው የፈረንጆች ዓመት 2024 ብቻ 60 ሺህ የሚሆኑ ፍልሰተኞች

የመን መድረሳቸውን አይኦኤም አስታውቋል። ከእንደ አውሮፓውያን አቆጣጠር 2014 ወዲህ በምስራቅ አፍሪቃ በኩል ባለው የፍልሰተኞች መንገድ 3435 ሰዎች ህይወታቸውን ማጣታቸውን ድርጅቱ ጨምሮ አስታውቋል። በኬንያ የትዳር አጋሩን የተቆራረጠ አስከሬን ይዞ ሲጓዝ የነበረ ግለሰብ ተያዘ። የትዳር አጋሩን የተቆራረጠ አስከሬን በጀርባ በሚንጠለጠል ሻንጣ ውስጥ ይዞ ሲጓዝ የነበረን ግለሰብ

መያዙን የኬንያ ፖሊስ አስታውቋል። የፖሊስ አባላት ግለሰቡን የኮንትሮባንድ ሸቀጥ ይዟል በሚል ጥርጣሬ ሲፈትሹ የተቆራጥረጠ አስከሬን ማግኘታቸው ታውቋል። በምርመራ ወቅትም አስከሬኑ የ19 ዓመት ዕድሜ ያላት ባለቤቱ እንደሆነ የ29 ዓመቱ ተጠርጣሪ ጃን ኪያማ ዋምቡዋ ለፖሊስ አስታውቋል አሳዛኙ ሁኔታ የተሰማው በሴቶች ላይ የሚፈጸመውን ግድያ በመቃወምና

ባለስልጣናት እርምጃ እንዲወስዱ በመጠየቅ በመቶ የሚቆጠሩ ሴቶች በመዲናዋ ናይሮቢ ሰልፍ ባደረጉ ጥቂት ሳምንታት ውስጥ ነው። ፖሊስ ሰልፈኞቹን በአስለቃሽ ጋዝ በትኖ ነበር። ጃን ዋምቡዋ በተያዘበት ወቅት መረበሽ እንዳልታየበት ፖሊስ ጨምሮ አስታውቋል።

ፖሊስ የዋምቦዋን ቤት የፈተሸ ሲሆን ወለሉና ልብሶች በደም መለውሳቸውን አስተውሏል። ለግድያው የተጠቀመበት ሳይሆን አይቀርም የተባለ ስለታማ ቢላም ተገኝተዋል። ተጨማሪ አስከሬን አካላት ከአልጋ ስር ማግኘቱንም ፖሊስ አስታውቋል። የኬንያ የሰብአዊ መብት ኮሚሽን ባለፈው ዳር እንዳስታውቀው በሦስት ወራት ውስጥ ብቻ 97 ሴቶች ተገድለዋል። ባለፈው ዓመት ዩጋንዳዊቷ የኦሎምፒክ ሯጭ ረቤካ ቸፕቼጅን ፍቅረኛዋ ነዳጅ አርከፍክፎ ማቃጠሉ ይታወሳል።

አግነስ ቲሮፕና ዳማሪስ ሙትዋ የተባሉ ሴት አትሌቶችም

በፍቅር አጋሮቻቸው መገደላቸው ይታወሳል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከአንድ ሚሊዮን በላይ ሰዎች ከሱዳን ወደ ደቡብ ሱዳን መሸሻቸውን ተመድ አስታወቀ። በሱዳን የሚካሄደውን ጦርነት በመሸሽ ወደ ደቡብ ሱዳን የተሻገሩት ሰዎች ቁጥር ከአንድ ሚሊዮን ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል።

ይህም አስከፊ ያለውን የሰብአዊ ቀውስ እንደሚያመለክት ኮሚሽነሩ አስታውቋል። በጦርነቱ በ10 ሺህ የሚቆጠሩ ሰዎች ሕይወታቸውን ሲያጡ ከ12 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። ከአንድ ሚሊዮን አንድ ሚሊዮን ከሚሆኑት ውስጥ አብዛኞቹ ከደቡብ ሱዳን ውስጥ የነበረውን የእርስ በርስ ጦርነት በመሸሽ ወደ ሱዳን ተሰደው የነበሩ መሆናቸውንና አሁን ደግሞ በሱዳን ላለፉት 21 ወራት ሲካሄድ የነበረውን ግጭት ሸሽተው ወደ መጡበት

ደቡብ ሱዳን የተመለሱ መሆናቸውን የስደተኞች ኮሚሽነሩ አስታውቋል። ከአንድ ሚሊዮን በላይ የሚሆኑ ሰዎች ደቡብ ሱዳን መድረሳቸው እየጨመረ የመጣውን ቀውስ አሳሳቢነት የሚያመለክት ነው ሲሉ በደቡብ ሱዳን የኮሚሽነሩ ቃል አቀባይ ተናግረዋል። ሱዳን በዓለም እጅግ የከፋ መፈናቀል የሚታይባትና በአብዛኛው የሀገሪቱ ክፍልም ረሃብ የታወጀባት ሀገር ሆናለች።

በመጨረሻም ደረቅ አየርና አደገኛ ነፋስ የካሊፎርኒያውን ሰደድ እሳት እንዳያባብሰው ተሰግተዋል። በካሊፎርኒያ እየቀጠለ ያለው ሰደድ እሳት በአካባቢው በሚከሰተው ደረቅ አየርና አደገኛ ነፋስ አማካይነት ሊባባስ እንደሚችል ብሔራዊው የአየር ትንበያ አገልግሎት አስጠንቅቋል። ይህን ተከትሎም የእሳት አደጋ መከላከያ አገልግሎት ክፍሎች እንደ አዲስ ሊስፋፋ የሚችለውን የሰደድ እሳት ለመመከት የአደጋ ጊዜ ሰራተኞችንና መሳሪያዎችን ዝግጁ አድርገዋል።

በሎስ አንጀለስ እና አካባቢው ላለፉት ሁለት ሳምንታት በቀጠለው አደገኛ ሰደድ እሳት ቢያንስ 27 ሰዎች ሕይወታቸውን ሲያጡ ሳንታ አና በመባል የሚታወቀው ነፋስ ከደረቅ የአየር ሁኔታ ጋር ተዳምሮ እሳቱን በፍጥነት እንዳስፋፋው ታውቋል። የሎስ አንጀለስ ከተማ ከንቲባ ኬረን ባስ ሁሉም ጥንቃቄ ያድርግ ሲሉ ጥሪ አድርገዋል። ሁለቱ ከፍተኛ ቃጠሎዎች ማለትም በፓሊሴድስ እና በኢተን የሚገኘው ሰደድ እሳት

አሁንም እንደ ቀጠለ የግዛቲቱ የደንና እሳት አደጋ መከላከያ ቢሮ አስታውቋል። በሁለቱ ስፍራዎች 140 የሚሆኑ ቤቶችና ሌሎች ንብረቶች መውደማቸውም ታውቋል። በሌላ በኩል የካሊፎርኒያው አገረገዥ ገዥ ጋቪን ኒውሰም ደቡብ የግዛቲቱን ክፍል ከመሬት ናዳና ጎርፍ መጠበቅ የሚያስችል ትዕዛዝ አስተላልፈዋል። ክብራትና ክብራን የምሽቱን ዜና በዚሁ ያጠቃላለሁ። ወደ አስማማመራቸው አሉ።

የተከበራችሁ ተመልካቾቻችንና አድማጮቻችን ቀደም ሲል ወደ እናንተ የደረሱት ከዓለም የተሰባሰቡ ዜናዎቻችን ነበሩ። እንግዱን ለዓለም ዜናዎች አመሰግናለሁ። እያስተናገድኳቸሁ ያለሁት አስማማየ ነው ነኝ። በምሽቱ የስቲዲዮን ቅንብሩን እየመራልን ያለው ደግሞ ንጉሱ ታምሬ ነው። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ እስከ ምሽቱ አራ ሰዓት ድረስ በድጋሚ ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብየ ረስ ነው።

በሚሊዮን የሚቆጠሩ የዩናይትድ ስቴትስ ቲክቶክ ተጠቃሚዎች ቃለ መሐላ ፈጽመው ስልጣን የተረከቡትን የፕሬዚዳንት ዶናልድ ትራምፕ ውሳኔ እየጠባበቁ ነው። ፕሬዚዳንቱ ቲክቶክን በባለቤትነት የሚያስተዳድረው የቻይናው ባይ ዳንስ መተግበሪያውን ለአሜሪካ ኩባንያ እንዲሸጥ የሰባ አምስት ቀናት የጊዜ ገጠብ ሰጥተዋል። ማዴቪ በዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል

የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ ለሚገኝ ኩባንያ እንዲሸጥ አለዚያም በሀገሪቱ ውስጥ እንዲታገድ የሰባ አምስት ቀናት ጊዜ ገደብ የሚሰጥ ማዘዣ መፈረም ይገኝበታል። ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል። ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለሁ።

ውሳኔው የመተግበሪያው ባለቤት ለሆነውና መቀመጫውን በቤጂንግ ላደረገው ባይትዳንስ ኩባንያና ከ170 ሚሊዮን በላይ የሚሆኑት አሜሪካዊ ተጠቃሚዎቹ ትልቅ ዕድል ነው። ባለፈው ሳምንት መጨረሻ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቲክቶክ አጋር የሆነው የአሜሪካ ተቋም የመተግበሪያው ባለቤት እንዲሆን ወይም በብሔራዊ ደህንነት ስጋት ምክንያት

ከሀገሪቱ ውስጥ እንዲታገድ የሚጠይቀውን ሕግ ተግባራዊ ማድረጉን ተከትሎ የቲክቶክ መተግበሪያ ለሰዓታት ተቋርጦ ነበር። ሆኖም ትራምፕ ቀነ ገደቡን የማራዘም ፍላጎት በማሳየታቸው ሁኔታው ተለወጠ። በትራምፕ በዓለ ሲመት ላይ በእንግድነት የተገኙት የቲክቶክ ዋና ስራ አስፈጻሚ ሾዎቹውም አርብ ዕለት ባስተላለፉት የቪዲዮ መልእክት ትራምፕን አመስግነዋል

መተግበሪያችንን በትክክል ከሚረዳ ፕሬዝዳንት ድጋፍ በማግኘታችን ደስተኛና መስጋኝ ነን። የራሳቸውን አስተሳሰብና አመለካከት ለማጋራት ቲክቶክን የተጠቀሙ ናቸው። ነገር ግን የትራምፕ የጊዜ ማራዘሚያ እንደ ኦራክል ላሉ ቲክቶክን የሚያስተዳድሩ ኩባንያዎች ከለላ እንደማይሰጥ አንዳንድ የሕግ ባለሙያዎች ይናገራሉ። ምክንያታቸው ደግሞ ምክር ቤቱ ያጸደቀው ሕግ ተግባር ላይ በመዋሉ ነው።

አላን ሮዘንስቴይን በሚኖሶታ ዩኒቨርሲቲ የህግ ትምህርት ቤት መምህር ናቸው። ሊሆን የሚችል ነገር ነው። የኦራክል ባለ አክሲዮኖችና አንዳንድ የድርጅት ዋስትና ጠበቆችም ስለዚህ ጉዳይ እያሰቡ እንደሆነ እጠራጠራለሁ። ባለፉት 48 ሰዓታት ውስጥ ኦራክል በመቶ ቢሊዮን ለሚቆጠር ዶላር ተጠያቂነት ራሱን አጋልጧል። ትራምፕ ይህንን ተጠያቂነት ለማስቆም ምንም ማድረግ አይችሉም።

ትራምፕ የወሰዱት እርምጃ ከመጀመሪያው የስልጣን ዘመናቸው ጋር በእጅጉ የተቃረነ ነው። በወቅቱ ትራምፕ የአሜሪካን ተጠቃሚ መረጃ ለቻይና መንግስት ሊያጋራ ይችላል በሚል ክስ ቲክቶክ እንዲታገድ ሞክረው ነበር። ሰኞ ዕለት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ግን ትራምፕ አዲስ የመፍትሄ ሀሳብ አቅርበዋል። የአሜሪካ መንግስት ግማሽ ድርሻ እንዲኖረው

የአሜሪካ መንግስት 50 በመቶ የቲክቶክ ባለቤት የሚሆንበትን ስምምነት ላመጣ እችላለሁ። በትንሹ ወይም በብዛት ሊያስተዳድር ይችላል። በእነሱ ላይ ይወስናል። ምንም እንኳን የአሜሪካ ምክር ቤት ቲክቶክ የአሜሪካ ገዢ እንዲያገኝ የ270 ቀናት የጊዜ ገደብ ሰጥቶ የነበረ ቢሆንም ሊሸጥ እንደሚችል የሚያመለክት ምንም አይነት ይፋዊ መረጃ አልነበረም። አዳም ኮቫቼቪች የቻምበር ኦፍ ፕሮግረስ ስራ አስፈጻሚ ናቸው።

the ይህ እንዲሆን ያለመፍቀዳቸው የቻይና መንግስት መተግበሪያውን በመቆጣጠር በትክክልም የብሔራዊ ደህንነት ጥቅም እንደሚያገኝ የሚያሳይ ይመስለኛል። ይህ ሊያሳስበን ይገባል። ምክር ቤቱ ይህን ረቂቅ ሕግ እንዲያጸድቅ ያደረገውን ምክንያትም ያጠናክራል። አሁን ቲክቶክ ተጨማሪ ሰባ አምስት ቀናት ተሰጥቶታል። ነገር ግን የትራምፕ ድጋፍ ተጨምሮበትም ቢሆን የኩባንያው የወደፊት እጣ ፈንታ አሁንም ጥያቄ ውስጥ ነው።

በማት ዴቢ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ፕሬዚዳንት ዶናልድ ትራምፕ ሰኞ እለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ ለ

የተከታተላችሁት ያላችሁት ከአሜሪካ ድምጽ የተላለፈላችሁ የሚገኘውን የሮብ ምሽት ዝግጅቶቻችን ነው። ቀደም ሲል የምሽቱን አብይ ደርስ ነበር የተከታተል ነው። ቀጥሎ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሄት የመጀመሪያ ርዕሰ ጉዳይም ቀደም ሲል ከነበረው ከፕሬዚዳንት ትራምፕ ጋር የተያያዘ ነው። የትራምፕ የተባበሩት መንግስታት ድርጅት እጩ አምባሳደር የማሻሻያ ለውጥ ጥሪ ይመለከታል።

ፕሬዚዳንት ዶናልድ ትራምፕ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር እንዲሆኑ ያጫቸው ኤሊስ ስቴፋኒክ ትላንት ማክሰኞ በእንደራሲዎች ምክር ቤት በተካሄደው ስነ ስርዓት በርካታ ጥያቄዎች ቀርበውላቸዋል። በምክር ቤቱ ከፍተኛው የሪፐብሊካን መሪ በዓለም አቀፍ ድርጅት ቅድሚያ ለአሜሪካ የሚለውን የትራምፕ አጀንዳ ያራምዳሉ ብለዋል። በዩናይትድ ስቴትስ ምክር ቤት የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ ሏከበደ እንደሚከተለው ያቀርበዋል።

ፕሬዚዳንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር ሆነው እንዲያገለግሉ ያጫቸው የዩናይት ስቴትስ ምክር ቤት አባሏ ኤሊስ ስቴፋኒክ ትላንት ማክሰኞ በእንደራሴዎች ምክር ቤት ፊት ቀርበው ሲናገሩ በድርጅቱ ተጠያቂነት መኖር አለበት ሲሉ ጥሪ አሰምተዋል። The UN has not lived up to this founding mission and we must demand better.

የተባበሩት መንግስታት ድርጅት የተቋቋመለትን ተልእኮ ማሳካት አልቻለም። እናም የተሻለ ውጤት መጠበቅ አለብን። ቅድሚያ ለአሜሪካና ሰላምን በጥንካሬ ማሳካት የሚሉትን የፕሬዚዳንት ዶናልድ ትራምፕን ራእዮች እጋራለሁ። ተቋሙ ወደ ተመሰረተበት በዓለም ዙሪያ ሰላምና ደህንነትን ማስፋት ተልእኮ መመለስ አለበት። እንደ አውሮፓውያን የዘመን አቆጣጠር በ2014 በ30 ዓመት እድሜያቸው የምክር ቤቱ አባል እንዲሆኑ የተመረጡት ስቴፋኒክ

በምክር ቤቱ ለአራተኛው የኃላፊነት ደረጃ መድረስ ችለዋል። የፕሬዝዳንቱን እጩዎች የማጽደቅ ስልጣን በተሰጠው እንደራሴዎች ምክር ቤት ከሪፐብሊካን ወገን የሆኑ ተወካዮች ስቴፋኒክ ያላቸው ጠንካራ አቋምና ብርቱ የማሰላሰል ችሎታ ለታጩበት የመንግስታቱ ድርጅት አምባሳደርነት ኃላፊነትና ለሀገራቸው በብቃት ለመሟገት ትክክለኛው ሰው ያደርጓቸዋል ይላሉ።

and freedom and human dignity, we don't see those American values. ብዙዎቻችን የተባበሩት መንግስታት ድርጅትን ስናይ የሰላምና የነፃነት እሴቶችን እንዲሁም የሰብአዊ ክብር ጥበቃን ለማሳካት የታለመው ይኸው አካል እነዚያ ዩናይትድ ስቴትስ የምታራምዳቸው እሴቶች ሲንጸባረቁበት አናይም። በዓለም ብቸኛ አይሁዳዊት ሀገር ላይ ከየአቅጣጫው ጥቃት ሲደርስባትና ጸረ ሴማዊነት ሲስፋፋ ጭቆናና ግፍ የሚፈጽሙ አምባገነኖች ሲከበሩና ወደ አመራር እርከን ሲሸጋገሩ ነው የምናየው።

ስቴፋኒ ቃላቸውን ለመስማት ለተሰየሙት የእንደራሴዎች ምክር ቤት አባላት ሲናገሩ በዩናይትድ ስቴትስ ተወካዮች ምክር ቤት ያገለገሉበት ስራ የሀገራቸው አምባሳደር በመሆን የሚረከቡትን ይህን ኃላፊነት በብቃት ለመወጣት ይረዳኛል ብለዋል።

The US is the largest contributor to the UN by far. Our tax dollars should not be complicit in propping up entities. <laughs>

ወይም በማጭበርበር፣ በሙስና አሊያም በሽብር ተግባር የሚሳተፉ አካላትን ለመርዳት መዋል የለበትም። ብሔራዊ ደህንነታችንን ለማጠናከርና የድርጅቱን ውጤታማነት ለማሳደግ በሚያስችሉ ፕሮግራሞች ላይ ነው ወጪ ማድረግ ያለብን። በእንደራሴዎች ምክር ቤት የውጭ ግንኙነት ኮሚቴ ከፍተኛው የሪፐብሊካን ተወካይ ሴናተር ጂም ሪሽም በዚህ ሀሳብ ይስማማሉ ሪ

የሚሰሩት ስራ በቀጥታ ለአሜሪካ ጥቅም የሚበጅ መሆኑን ለመወሰን እያንዳንዱን የመንግስታቱ ድርጅት ተቋማት የሚሰራውን ስራ መገምገምና ምላሹ አሁን የሚል እስኪሆን ድረስ ተጠያቂ ማድረግ ተገቢ ነው ብያምናለው። የተባበሩት መንግስታት ድርጅት ቃል አቀባይ ፋራሃን ሀክ በበኩላቸው በትላንትናው ዕለት ጉዳዩን አስመልክቶ በሰጡት አስተያየት እንዳመለከቱት በዚያ አባባል አይስማሙም።

1.5 ዩናይትድ ስቴትስ ለተባበሩት መንግስታት ድርጅት መደበኛ በጀት የ15 ቢሊዮን ዶላር ይፈለግባታል። መደበኛ በጀቱን ጨምሮም ለሰላም ማስከበርና ለዓለም አቀፍ ችሎት ከሚያስፈልገው ጋር ተደማምሮ

በአጠቃላይ ለሶስቱ የሚፈለግባት የገንዘብ መጠን 2.8 ቢሊየን ዶላር ነው። አንድ ከፍተኛ የጉዳዩ አዋቂ ተንታኝ ለአሜሪካ ድምፅ በሰጡት አስተያየት እንዳስረዱት 80 ዓመታት ያስቆጠረውን ድርጅት እንደ ዋዛ መቀየር ቀላል አይሆንም ይላሉ። በዝቅተኞቹ አንዳንድ ተቋማቱ ለተባበሩት መንግስታት ትልቁን ድጋፍ የምንሰጠው ለጋሽኛ ነን።

በመሆኑም በተወሰነ ደረጃ ያን ተጠቅሞ ጫና የማድረግ እድል አለ። ነገር ግን በተለመደው አሰራር ያንን አቅም የምንጠቀመው በጣም አነስተኛ በሆነ መንገድ በእነዚህ ተቋማት ውስጥ ለውጥ ለማምጣት ለማስቻል ብቻ ነው። እናም ዲሞክራቶች በበኩላቸው የስቴፋኒክ የቀደሙ ድርጊቶች ስጋት እንዳሳደሩባቸው ነው የሚናገሩት ይ

ለተባበሩት መንግስታት ድርጅትና ለልዩ ተቋማቶቹ የሚሰጠውን ገንዘብ የማቋረጥ ሀሳብን በመደገፍ ድምጽ ሰጥተዋል። በእርግጥ የተባበሩት መንግስታት ድርጅት የተዋጣለት አካል ባለመሆኑ ላይ እስማማለሁ። ነገር ግን የተባበሩት መንግስታትን በአንጻሩ ከአሜሪካ ግብር ከፋ የሚገኘው ገንዘብ ፋይዳ እጥፍ ድርብ እንዲሆን የሚያደርግም ነው። የዩናይትድ ስቴትስ ተሳትፎ መላላት ወይም መቋረጥ ተቀናቃኞቻችን በተለይም ደግሞ ሩሲያና ቻይና አጥብቀው የሚሽት ጉዳይ ነው።

ስቴፋኒክ እጩነታቸው ከጸደቀም በተባበሩት መንግስታት ድርጅት የዩናይት ስቴትስን ተልዕኮ በመምራት ሰላሳ ሁለተኛዋ አምባሳደር ይሆናሉ። ቀጣዩ ዝግጅታችንም ከዚሁ ፕሬዚዳንት ትራምፕ ካሳለፏቸው ውሳኔዎች ጋር ይያያዛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበዓል ሲመታቸው ቀን የአሜሪካ ከፓሪስ የአየር ንብረት ስምምነትና ከዓለም

ጤና ድርጅት የማውጣት ሂደት የሚያስጀምሩት የማስፈጸሚያ ትዕዛዞችን ፈርመዋል። አንድ የአፍሪካ ከፍተኛ የጤና ባለስልጣን በውሳኔ ላይ ተጨማሪ መረጃ እንደሚጠብቁ ሲናገሩ፣ ተንታኞች ግን የትራምፕ ውሳኔ ለቻይና ተጨማሪ በር የሚከፍት ነው ብሏል። ኬት ባርትሌይ ከጆሃንስበርግ ያደረሰችን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች። አሜሪካ በድጋሚ በአንድ ፊርማ ጥላ ወጣች። ነው የሚቀጥለው ከፓሪስ የአየር ንብረት ስምምነት መውጣት ነው።

የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰኞ እለት ቃለ መሐላ ከፈጸሙ ከጥቂት ሰዓታት በኋላ ዋሽንግተን ከዓለም ጤና ድርጅትና ከፓሪስ የአየር ንብረት ስምምነት የምትወጣበትን ሂደት አስጀምረዋል። የዚህ ውሳኔ ሰፋ ያለው ተጽዕኖ ምን ሊሆን እንደሚችል ወደፊት የሚታይ ቢሆንም በነዚህ ዓለም አቀፍ ተቋማት ውስጥ ግን የዓለም ኃይል ሚዛን ለውጥ ሊያስከትል እንደሚችል በደቡብ አፍሪካ የዓለም አቀፍ ግንኙነቶች ተቋም የቻይና እና አፍሪካ ተንታኝ ባለሙያ የሆኑት

ኮበስ ቫን ስታደን ይናገራሉ። ዩናይትድ ስቴትስ ከዓለም ጤና ድርጅትና ከፓሪስ ስምምነት መውጣቷ ዩናይትድ ስቴትስ በእነዚህ ተቋማት ውስጥ የነበራትን ድምፅ ያዳክመዋል። የዚህ ድምር ውጤት ደግሞ ቻይና ከደቡባዊ ንፍቀ ክበብ በተለይም ደግሞ ከአፍሪካ ጋር ያላትን ግንኙነት የበለጠ ያጠናክረዋል። ቻይና በዓለም ላይ ትልቋ የካርበን አማቂ ጋዞች አመንጪ ብትሆንም በዓለም አቀፍ ደረጃ

የአረንጓዴ ቴክኖሎጂ ምርቶችንም በማምረት ቀዳሚዋ መሆኗን ቻይና በደቡብ ንፍቀ ክበብ የተሰኘ ጥናት አጥኚ ተቋም ውስጥ የሚያገለግሉት ክርስቲያን ጄራውድ ኒማ ያስረዳሉ። አሜሪካ ከፓሪስ ስምምነት ስትወጣ ቻይና የአረንጓዴ ቴክኖሎጂ ሻምፒዮን መሆኗን የሚያሳዩ ትርክቶችን የበለጠ ታራምዳለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ኡዎ ጃኩን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ

ትራምፕ ከፓሪሱ ስምምነት ለመውጣት መወሰናቸው እንደሚያሳስባቸው ተናግረዋል። የአየር ንብረት ለውጥ በሰው ልጆች ላይ የተጋረጠ ፈተና ነው። የትኛውም ሀገር ሊያመልጥ አይችልም። የትኛውም ሀገር ከተጽዕኖ አይተርፍም። ቻይና ለአየር ንብረት ለውጥ የምትሰጠው ቀልጣፋ ምላሽና ቁርጠኝነት ወጥ ሆኖ ይቀጥላል።

የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል ዋና ዳይሬክተር ዢን ካሴያ በተመሳሳይ መልኩ ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ ትራምፕ ከዓለም ጤና ድርጅት መውጣታቸው ስለሚኖረው ተጽዕኖ ተጠይቀው በሰጡት ምላሽ ይህን ብለዋል። የእኔ ፍላጎት የአፍሪካ ሕዝብ ጤና ነው። ዩናይትድ ስቴትስ ደግሞ የአፍሪካ ዋና አጋር ናት። ለአፍሪካ ሕዝብ ሰፊ አገልግሎት ትሰጣለች። የተወሰነውን ውሳኔ የምንረዳበትና

ለአፍሪካ ህዝብ ያጋጠመንን ፈተና እንዴት እንደምንወጣ የምናጤንበት ጊዜ ይመስለኛል። ጎን ለጎን ካሴያ ከአዲሱ አስተዳደር ጋር ለሁለቱም ወገኖች በሚጠቅም መልኩ አብሮ መስራት የሚቻልበት አጋጣሚ እንደሚታያቸውም ጠቁመዋል። ኒማ ግን የአሜሪካ ከዓለም ጤና ድርጅት መውጣት ቻይና በዓለም ጤና ዙሪያ የመሪነት ሚና እንዲኖራት ያስችላል ይላሉ።

በጤና ትብብር ዙሪያ ከተለያዩ ሀገራት ጋራ በምታደርገው የሕክምና ትብብር ቻይና ምን ያክል የራሷን ተጽዕኖ እያሰፋች እንደሆነ ማየት እንችላለን። ቻይና በአፍሪካ ሆስፒታሎችን በመገንባት የሕክምና እርዳታ መርከቦችንና ዶክተሮችን ወደ አህጉሩ በመላክ ረጅም ታሪክ አላት። ሆኖም የዋሽንግተን መውጣት ከቤጂንግ የበለጠ የገንዘብ ድጋፍ የማግኘት ፍላጎቱን ሊጨምረው ይችላል።

ትራምፕ የዓለም ጤና ድርጅት የኮቪድ-19 ወረርሽኝን በተገቢው መንገድ አልተቆጣጠረም በማለት ይከሳሉ። በተጨማሪም ለዓለም ጤና ድርጅት ትልቁን የገንዘብ ድጋፍ የምታደርገው አሜሪካ ከቻይና የበለጠ ገንዘብ ለተቋሙ በመስጠቷ ደስተኛ አይደሉም። እስኪ አስቡት፣ በጣም ያሳዝናል። ቻይና 39 ሚሊዮን ዶላር ነው የምትከፍለው፣ እኛ ደግሞ አምስት መቶ ሚሊዮን ዶላር። ቻይና ግን ትልቁ ሀገር ናት።

የቻይና የውጭ ጉዳይ ሚኒስትር ቃል አቀባዩ በማክሰኞ ንግግራቸው ቻይና ለዓለም ጤና ድርጅት ድጋፍ ማድረጓን በመቀጠል ኃላፊነቷን እንደምትወጣና በዓለም ጤና ዙሪያ ዓለም አቀፍ ትብብር እንደምታጠናክር ተናግረዋል። የዓለም ጤና አስተዳደርን ማጠናከር ጨምሮ ጆሃንስበርግ በሚገኘው ዊት ዋተር ስታንድ ዩኒቨርሲቲ የዩናይትድ ስቴትስ ጥናት የአፍሪካ ማዕከል ዳይሬክተር የሆኑት ቦብ ዌኬሳ

የትራምፕ ውሳኔ አፍሪካ ለእርዳታ ፊቷን ወደ ሌላ ቦታ ማዞር እንዳለባት አመላካች ነው ይላሉ። የአፍሪካ ሀገራት በሂደት እርዳታ ለሚፈልጉባቸው ጉዳዮች የራሳቸውን ሀብት እንዴት እንደሚያሰባስቡ ማወቅ አለባቸው። አለበለዛ በአውሮፓውያን በቻይናና ህንዶች ላይ ይደገፋሉ። ባለፈው ወር ዩናይትድ ስቴትስ ለአፍሪካ ሀገራት ሰብአዊ እርዳታ የሚውል ከአንድ ቢሊዮን ዶላር በላይ እንደምትሰጥ አስታውቃ ነበር።

ወይ ኬሳ እንደሚሉት ግን አሜሪካ ከዓለም ጤና ድርጅት መውጣቷና በአሜሪካ ላይ መተማመን መቀነሱ የአፍሪካ ሀገራት ከመጀመሪያው የትራምፕ የስልጣን ዘመን የቀሰሙት ትምህርት መሆኑን ያመለክታሉ። በኬት ባርትሌት ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የትንታኔው መጽሔታችን እንደቀጠለ ነው። አሁን ደግሞ ስርዓተ ጾታን አስመልክተው የፕሬዚዳንት ትራምፕ የፈረሙትን ፕሬዚዳንታዊ ትእዛዝ አፍሪካ ውስጥ የተለያዩ ምላሾች እየቀረቡበት መሆኑ የተመለከተውን ዘገባ ወደ እናንተ እናደርሳለን። በተለያዩ የአፍሪካ ሀገሮች ያሉ ጠበቅ ያለ ወግ የሚያራምዱ ወገኖች የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ስርዓተ ጾታንና ብዛሀነትን አስመልክቶ የፈረሙትን ፕሬዚዳንታዊ ትእዛዝ ሲያደንቁ

በአጉሪቱ ውስጥ ያሉት የተመሳሳይ ፆታ መብት ተሟጋቾች ና የማህበረሰብ አባላት በበኩላቸው ከፍተኛ ስጋት እንዳሳደረባቸው እየገለጹ ነው ቲሞቲ ኦቢዙ ከናይጀሪያ ዋና ከተማ አቡጃ ያደረሰን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው ወደ እናንተ ያደርሰዋል

ዶናልድ ትራምፕ 47ኛው ዩናይት ስቴትስ ፕሬዚዳንት ሆነው ስልጣናቸውን በተረከቡባት የመጀመሪያው ቀን ከእሳቸው በፊት የነበሩት ጆ ባይደን ተግባር ላይ ያዋሏቸውን ፖሊሲዎች የሚቀይሩትን ጨምሮ ቁጥራቸው የበዙ ፕሬዚዳንታዊ ትእዛዞችን ፈርመዋል። ከነኚህም ውስጥ ፆታቸውን ለቀየሩ ሰዎች ይሰጡ የነበሩትን አንዳንድ ከለላዎች መሻርና ፆታን በወንድና በሴትነት ብቻ መገደብን የሚወስኑ ትእዛዞች ይገኙበታል። ትራምፕ የወሰዷቸውን እነኚህን እርምጃዎች ተከትሎም

በመላው አፍሪቃ የተለያዩ ምላሾች እየተሰሙ ነው። የናይጄሪያውን የፕሮቴስታንት ክርስትና አማኞች ህብረት ምክትል ፕሬዚዳንት ሊቀ ጳጳስ ጆን ፕሬዝ ዳንኤልን የመሳሰሉት ትራምፕ የወሰዱትን እርምጃ በደስታ መቀበላቸውን ይፋ አድርገዋል። በጣም ተደስቻለሁ። ዶናልድ ትራምፕ ትክክለኛውን ነገር ያደረጉ ይመስለኛል። ምክንያቱም እንዴት ነው አንዲት ልጅ በድንገት ተነስታ

በቃ ልጃገረድ የመሆን ስሜት አይሰማኝም፣ ወንድ መሆን ነው የምፈልገው ልትል የምትችለው እናም ጾታቸውን ይቀያይራሉ። ያን የመሰለ ግራ መጋባት አያስፈልገንም። ትክክለኝነት፣ ጽድቅና ስርዓት ያለው ሁኔታ እንዲሁም ጤናማ መንፈስ ወደ ማህበረሰቡ እንዲመለስ ያደርጋል። በአፍሪቃ የተለያዩ ሃይማኖትና ጠበቅ ያለ ስርዓት የሚከተሉ ማህበረሰቦች ብዙዎቹ ትራምፕ ለወሰዱት እርምጃ ድጋፍ እየሰጡ ቢሆንም

የተመሳሳይ ፆታ ግንኙነቶችን የሚያራምዱ ሌሎች ግን ውሳኔውን በአመታት ውስጥ ከመጣው ለውጥና አግኝቶት ከነበረው ድጋፍ ወደኋላ የሚመልስ እንቅፋት ነው ሲሉ ተቃውሟቸውን ያሰማሉ። የናይጄሪያው የኤልጂቢቲኪው መብቶች ተሟጋጅ ቡድን ክሬሜ ዴላ ክሬሜ መስራች ፍራንክ ጆጉ ከባድ መዘዝ ያስከትላል ሲል ያስጠነቅቃል። የምርጫ ዘመቻቸውን ስልቶች በመመልከቴ አልተከፋውም

ይህ ድርጊት በአፍሪካና መሰል ሀገሮች የተመሳሳይ ፆታ ግንኙነትን በሚከተሉ የማህበረሰብ አባላት ላይ ጥቃት እንዲደርስ ሊያደርግ የሚችል መገለልና መድሎ፣ መንግስታት ሊያወጧቸው የሚችሏቸውን ብዙ ገዳቢ ፖሊሲዎች እንደሚያስከትል እናውቃለን። እንደ ኢጂዮ ግም ገለጣ የዚህ ማህበረሰብ ቡድን መብት ተሟጋቾች መሰል እርምጃዎችን ለመቃወም ስልት በመቀየስ ላይ ናቸው።

በምናምንበት ነገርና ለማህበረሰቡ እንዴት ጸንተን መቆም እንደምንችል ለመወሰን ስልት እየነደፍን ነው። በዚህም ላይ ይህ የሚሆነው ለአራት ዓመታት ብቻ ነው። ለራሳችን ቃል የምንገባው ብቸኛ ጉዳይ በአጠቃላይ በዓለም አቀፍ ደረጃ የሚሆን አፍሪካን በመሳሰሉ ሀገሮች ውስጥ በዓለም ዙሪያ

የተመሳሳይ ፆታ ግንኙነቶችን የሚያራምዱ የማህበረሰብ አባላት የሚፈጸሙ ፖሊሲዎችን መቃወማችንን መቀጠል ነው። ትራምፕ የወሰዱት እርምጃ በአፍሪቃና በሌሎች አካባቢዎች በኤልጂቢቲኪ ማህበረሰብ አባላት ላይ የሚደረገውን ጫና ከፍ ያደርጋል የሚል ስጋት አላቸው። የማህበረሰቡ አባላት በብዙ የአፍሪቃ ሀገሮች አሁንም ከባድ ቅጣት እንደሚጠብቃቸው ይናገራሉ። ናይጄሪያ ውስጥ የተመሳሳይ ፆታ ግንኙነት እስከ 14 ዓመት በሚደርስ እስራት ሲያስቀጣ

የኡጋንዳ ህገ መንግስታዊ ፍርድ ቤት ባለፈው አመት በተመሳሳይ ፆታ ግንኙነት የተወነጀሉ በእድሜ ልክ እስራት እንዲቀጡ የሚደነግገውን ህገ መንግስት አጽንቷል። በማሊ ወታደራዊ ሁንታ ባለፈው ታህሳስ የተመሳሳይ ፆታ ግንኙነትን በእስራት የሚያስቀጣ ወንጀል አድርጎታል።

አሁን ደግሞ ከሁለት ቀናት በፊት የተካሄደውን የፕሬዚዳንት ዶናልድ ትራምፕ የባለ ሲመትን ወደሚያስቃኝን ተከታዮች ዘገባ እንውሰዳቸው። ዶናልድ ትራምፕ ሰኞ በባለሲመት ስነ ስርዓታቸው ላይ ባደረጉት ንግግር የጋራ አስተሳሰብ አብዮት እንዲኖር ጠይቀዋል። 47ተኛው የዩናይትድ ስቴትስ ፕሬዚዳንት ሰኞ እለት የፈጸሙት ቃለ መሀላ እንደ አውሮፓያን አቆጣጠር በ2020 ለሁለተኛ የሥልጣን ዘመን ባደረጉት ፉክክር በጆ ባይደን ከተሸነፉ በኋላ አስደናቂ በሆነ መልኩ ወደ ሥልጣን መመለሳቸውንም የሚያሳይ ነው።

የዋይት ሀውስ ዘጋቢ ዋዲ ኩስዋራ ያደረሰችን ዘገባ ስመኝ ሸቆየ እንደሚከተለው ታቀርባለች። ዶናልድ ትራምፕ አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሀላ ፈጽመዋል። በምርጫ ዘመቻቸው የገቡትን ቃል እንደሚፈጽሙ ተናግረው የጋራ አስተሳሰብ አብዮት እንዲኖርም ጠይቀዋል። ህገወጥ ስደትን ጨምሮ

በደቡባዊ ድንበር ብሔራዊ የአስቸኳይ ጊዜ አውጃለሁ። በሚሊዮን የሚቆጠሩ ወንጀለኛ ስደተኞችን ወደ መጡበት የመመለሱን ሂደት እንጀምራለን። በሀገራችን ላይ የተፈጸመውን አስከፊ ወረራ ለመቀልበስ ወደ ደቡብ ድንበር ወታደሮችን እልካለሁ። ትራምፕ እንደ አውሮፓውያን አቆጣጠር በ2017 በተደረገላቸው በዓለ ሲመት እንዳደረጉት ንግግር ሁሉ

በዚህኛውም ከእሳቸው የቀደሙትን መሪ ውድቀት አጉልተው አሳይተዋል። የፌዴራል መንግስቱን በጀት ለመቀነስና ጾታቸውን ለቀየሩ ሰዎች የተቀመጠውን ሕጋዊ ክልከላ እንደሚያነሱም ቃል ገብተዋል። ከዛሬ ጀምሮ የዩናይትድ ስቴትስ መንግስት ፖሊሲ ሁለት ጾታዎች ብቻ እንዲኖር ይፈቅዳል፤ ወንድና ሴት። ትራምፕ ወደ ስልጣን የመጡት በዩክሬን የሚካሄደው ግጭት በቀጠለበትና

በጋዛ ደካማ የተኩስ ማቆም ስምምነት በተደረሰበት ወቅት ነው። ስኬታችንን የምንለካው በምናሸንፋቸው ፈተናዎች ብቻ ሳይሆን በምናስቆማቸው ጦርነቶችም ነው። ምናልባት ከሁሉም በላይ ደግሞ በምንገባባቸው ጦርነቶችም ጭምር። ትራምፕ የፓናማ ካናልን እንደገና የመቆጣጠር ፍላጎታቸውንም በድጋሚ አሰምተዋል። ቻይና በፓናማ ካናል እየተንቀሳቀሰች ነው።

እኛ ለቻይና አልሰጠነውም። የሰጠነው ለፓናማ ነው። ስለዚህ መልሰን እንወስደዋለን። በበዓለ ሲመቱ ላይ ሁሉም በሕይወት ያሉ ፕሬዝዳንቶች እና ከአርጀንቲና ቻይናና ጣሊያን የመጡ የውጭ ዲፕሎማቶች እንዲሁም የቴክኖሎጂ ቢሊዮነሮች እና

የትራምፕ ለጋሽ የሆኑት ጄፍ ቤዞስ፣ ኤለን መስክና ማርክ ዙከንበርግ ተገኝተዋል። በከፍተኛ ቅዝቃዜ ምክንያት በዓለ ሲመቱ በምክር ቤት ውስጥ እንዲካሄድ ተደርጓል። ሁሉም የትራምፕ ደጋፊዎችም በአቅራቢያው ከሚገኘው ዝግ ስታዲየም ገብተው ሊከታተሉ አልቻሉም። ሆኖም ከትራምፕ ብዙ ነገር ይጠብቃሉ።

ነጻነት ወደ ሀገራችን ተመልሷል። ደህንነት ወደ ሀገራችን ተመልሷል። ድንበር ተዘግቷል። በዓለም ላይ ሰላም ከጥንካሬ ጋር ይኖራል። ሰኞ ማለዳ ላይ ተሰናባችው ፕሬዚዳንት ጆ ባይደን ለትራምፕ የሻይ ግብዣ አድርገውላቸው ነበር፣ ምንም እንኳን ሁለቱም ከፍተኛ የቃላት ጡጫ ተለዋውጠው የነበረ ቢሆንም። ይህ በስልጣን ሽግግር ውስጥ ከሚደረጉ ልማዶች አንዱ ነው። ትራምፕ ግን እንደ አውሮፓውያን አቆጣጠር

በ2021 በተደረገው የባይደን በዓለ ሲመት ላይ በአንዱም አልተሳተፉም። ትራምፕም ተመሳሳይ ነገር ሊያጋጥማቸው እንደሚችል ማስጠንቀቂያ ደርሷቸዋል። ባይደን ስልጣናቸውን ከማስረከባቸው ከደቂቃዎች በፊት ለአስተዳደራቸውና ለቤተሰቦቻቸው ቁልፍ አባላቶች ምህረት የሚሰጥ ፊርማ አኑረዋል። ባይደን ትራምፕን የዲሞክራሲ ስጋት ሲሉ ይገልጿቸዋል። እንደ አውሮፓውያን አቆጣጠር በጥር ስድስት የትራምፕ ደጋፊዎች

የባይደንን ድል ለመቀልበስ በምክር ቤቱ ላይ ወረራ አካሂደዋል። ትራምፕ በዚህ ምክንያት ፍርድ ከተፈረደባቸው ለተወሰኑት ምህረት እንደሚያደርጉ ተናግረዋል። ከዚህ በኋላ የመንግስት ግዙፉ ኃይል የፖለቲካ ተቃዋሚዎችን ለማሳደድ ጥቅም ላይ አይውልም። ከዚህ ቀደም እንደሚደረገው ሁሉ ትራምፕና ምክትል ፕሬዝዳንታቸው ጄዲ ቫንስ ከምክር ቤት አባላት ጋር የተደረገ የምሳ ግብዣ ላይ ተገኝተዋል።

ትራምፕ ስልጣን እየተረከቡ ባሉበት ወቅት ሪፐብሊካኖች በሁለቱም የህግ አውጪና የህግ መወሰኛ ምክር ቤቶች የበላይነትን ተቆጣጥረዋል። በፓትሲ ዊዳኩስ ዋራ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የሮብ ምሽት ዝግጅቶቻችን ነው። ቀደም ሲል

የመጀመሪያው አጋማሽ ዝግጅቶቻችን ነው የተከታተላችኋቸው፣ በትንታኔው በትንታኔ መጽሔትና በአብይ ርዕስ። አሁን ደግሞ ቀጥለው በሁለተኛው አጋማሽ ዝግጅቶቻችን ወደ እናንተ የሚደርስ ይሆናል። አገር አቀፍ ሽልማት የተበረከተላቸው የላቀ ውጤት ያመጡ ተማሪዎችን የተመለከተው ቅንብር የሁለተኛው አጋማሽ የመጀመሪያው ዘገባችን ይሆናል።

በኢትዮጵያ በ2016 ዓ ም በ12ኛ ክፍል መልቀቂያ ፈተና የላቀ ውጤት ያመጡ ተማሪዎች አገር አቀፍ ሽልማት ተበረከተላቸው። ባለፈው ረቡዕ ጥር 7 2017 ዓ ምት በአዲስ አበባ ዩኒቨርሲቲ የሽልማት ፕሮግራሙን ያዘጋጀው የኢትዮጵያ ብሔራዊ ተማሪዎች የሽልማት ድርጅት የሚባል ተቋም ሲሆን አላማውም የትምህርት ጥራት የሁሉም አጀንዳ እንዲሆን ማድረግ ነው ብሏል። ከተሸላሚ ተማሪዎች የተወሰኑትም ስሜታቸውና ተሞክሯቸውን ለአሜሪካ ድምፅ አጋርተዋል። ገብረ ሚካኤል ገብረ መድር አነጋግሯቸዋል። እንደሚከተሉ ይቀርባል።

በጣም ደስ ብሎኛል። ይበርጥ ደግሞ ለሚቀጥለው የትምህርት ህይወታችን ማበረታቻ ሆኖናል። እናመሰግናለን። በጣም ደስ ብሎኛል።

ናትናኤል ሰልማን አምስት መቶ አርባ ሁለት በማምጣት። ለዚህ ስኬት ከሁሉ አስቀድሜ ቀዳሚ ማድረገው እግዚአብሔርን ነው። እግዚአብሔር በብዙ ነገር በጤናም አይምሮንም ከፍቶ እስከዚህ ድረስ ያደረሰኝ እሱ ነው። ከዛ በመቀጠል ቤተሰቦቼ ናቸው። ቤተሰቦቼ ከልጅነቴ ጀምሮ ለትምህርት ያለኝ አመለካከት ጥሩ እንዲሆን መጽሐፍቶችንም በመግዛት ጭምር በምክርም

ጭምር በጣም እያገዙኝ ነበረ። ያ ለኔ በጣም የትምህርት ፍላጎት እንዲነሳሳ እና ሁልጊዜም ጥሩ ውጤት የሚያመጣ ተማሪ እንደሆን አግዞኛል። ጦርነቱ ከሶስት ዓመት ያክል ከትምህርት ርቀን ስለነበር ያው ወኔ ፍጥሮልኛል። እሱ ምክንያቱም

ከዛ ሁሉ ችግር አልፌ እንደገና አዲስ እድል በማግኘት እሱ ተጠቅሜ አሪፍ ውጤት ማምጣት አለብኝ ብዬ ራሴ አሰብኩኝ እና ያው እሱ በጣም ወኔ ፈጥሮኛ ብዬ ያስባለሁ። ይህን ውጤት በማምጣቴ በጣም ደስ ብሎኛል። እውነት ለመናገርም ከጠበቁት በላይ ነው። የጠበቁት ከዚህ ትንሽ ዝቅ ያለ ነበር፣ ግን ያው ከጠበቁት በላይ ነው እና ያው በጣም ደስ ብሎኛል። ቤዛ ብርሃኑ አራሳ ማደሳለች። ጎበዝ ልጅ

561 ነው ያመጣሁት ከ600። በጣም ነበር ደስ ያለን እኔም ቤተሰብም። ለሊት ስድስት ሰዓት እየጠበቅን ነበር ውጤት እስከሚለቀቅ።

ውጤቱን ባየን ሰዓት ግን በጣም ደስ ብሎን ነበረ። የራሳችንን አሁን የጥናት ሰዓታችንን እና ሌላ የምንዝናናበትን ሰዓት መለየት ነው ዋናው ትልቁ ነገር እና ሙሉ ጊዜያችንን ለትምህርታችን መስጠት ነው የምንዝናናበት ሰዓት ይደርሳል እና ይሄ ደግሞ የህይወታችን ትልቁ ክፍል ስለሆነ ሙሉ ሰዓታችንን ለትምህርታችን መስጠት ይሄ ለእኔ ትልቁ ለዚያ አበቃኝ ነገር ነው ብዬ አስባለሁ። ከምንም በላይ ቤተሰብ በጣም ትልቁም ሚና ይጫወታሉ ብዬ አስባለሁ።

አሁን ለኔ ከድሮም ጀምሮ የስራ ጫና በጣም በጣም ነው ያልነበረብኝ፣ እውነት እንኳን እነሱ ያው ጊዜያቸውን

እኔ በማልሰራው ስራ ላይ እነሱ ከቨር እያደረጉ ለኔ የጥናት ጊዜ ነበር የሚሰጡት። ጊዜ ማመቻቸት ከምንም በላይ ትልቅ ነገር ነው። የስራ ጫና በዚህ ጊዜ ብዙ ልጆች አያለው። በስራ ጫና ምክንያት ማጥናት የማይችሉ ጊዜ ሊኖራቸው ይችላል። ግን በስራ ከደከሙ ያንን ለእረፍት ነው የሚጠቀሙበት። አይምሮ ይደክማል፣ መተኛት ይፈልጋሉ፣ ይተኛሉ ማለት ነው። ከዛ ሳያጠኑ ይመጣሉ። ይሄ ደግሞ የቤተሰብ ኃላፊነት ነው ብዬ አስባለሁ።

ቀደም ሲል በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገቡ ተማሪዎችን ሽልማት የተመለከተውን ቅንብራችን ነበር። በገብረ ሚካኤል ገብረ መድህን የተጠናቀረውን ስትከታተል የነበረው ወደ ቀጣዩ ዘገባ ደግሞ አልፋለሁ። ምንም እንኳን በኢትዮጵያ በሱስና ተያያዥ ችግሮች የሚጠቁ ወጣቶች ቁጥር እጅግ ከፍተኛ ቢሆንም ከሱስ ለማገገም የሚረዱ ተቋማት ግን በስፋት አለመኖራቸውን ባለሙያዎች ይገልጻሉ።

ይሁን እንጂ በቅዱስ ጳውሎስ ሜዲካል ኮሌጅ ስር የሚገኘው የሱስ ማገገሚያ ለበርካታ ወጣቶች ድጋፍ በማድረግ ወጣቶች ወደ መደበኛ ህይወታቸው እንዲመለሱ እየረዳ ይገኛል። አንድ ወጣትም በዚህ ተቋም ውስጥ አገግሞ ለሌሎች ወጣቶች ድጋፍ በማድረግ ላይ ይገኛል። ስመኝሽ የቆየ ከሱስ ያገገሙ ወጣቶችንና የስነቦና ባለሙያ አነጋግራ ተከታዩን ዘገባ አዘጋጅታለች። በቅርበት የሚያውቁት ሰዎችና ጓደኞቹ እድለኛው እያሉ የሚጠሩት ዮናታን ሊሆን ከሃያ ዓመት በላይ በሱስ ህመም ተሰቃይቷል።

እሱ እንደሚለው ሱስ አስያዥ ከሆኑ ንጥረ ነገሮች ጋር የተዋወቀው በህፃንነት ዕድሜው አጎቱ ሲጋራ ሲያጨሱና ጫት ሲቅሙ በመመልከት ሲሆን ልክ ሰባት ዓመት ሲሞላው ቢራና ሲጋራ ሰርቆ ለመሞከር ሲጥር ወላጆቹ ደረሱበት በቃ አንገበገቡኝ በቃ አጣደፉኝ በምት ያ ግን ምንድን ነው ቤተሰቤን እንድቀርብ አይደለም ያደረገኝ እንድፈራቸውና መሀላችን ጋፕ እንዲፈጠር ሆነ

ሰው ምንድን ነው፣ በቁጣ በግርፊያ ብዙ ሰው ያምናል፣ ልጆችን የሚያስተካክል ምናምን ይመስለዋል፣ ግን አይደለም። ያን ጊዜ እኔ አሁን ወስደው ይሄ ነገር እንዲህ ነው የሚያደርገው ብለው ወደ አንድ መጠጥ ቤት ወስደውኝ በረንዳ ላይ ያሉ ብዙ ትልልቅ ሰዎች አሉ፣ ዓይናቸው የጠፋ በመጠጥ ምክንያት ጥርሳቸውን ለቀ፣ የማይሆን አይነት ሕይወት ውስጥ የገቡ አሉ እና

እነዛን ወስዶ ቢያሳዩ ይኖር በልጅ አይምሮ ከሳልኩት ውሃው እንዲህ ነው የሚያደርገው ማለት ነው ብዬ ፈርቼ እተው ነበረ። ዮናታን ከቤተሰቦቹ በመደበቅ የጀመረው የአልኮል መጠጥ ግን እያደገ ሄዶ የሱስ ቁራኛ እንዳደረገው ይናገራል። ከሱስ ጋር ባሳለፋቸው ሁለት አስርት ዓመታትም በሙዚቃ ኢንዱስትሪ ውስጥ በዲጄነት እየሰራ በሚያገኘው ገንዘብ መኖር ካለመቻሉ በተጨማሪ በጤናውና በማህበራዊ ህይወቱ ከፍተኛ መቃወስ እንደደረሰበት ይናገራል።

ጫት፣ ሲጋራ፣ አሺሽ አስራ ስድስት ስቲክ ድረስ ምናምን ነበር የምጠቀመው ዊድ ማለት ነው። ከዛ በኋላ ምን ሆንኩኝ? አልኮሊክ ነው የሆንኩት። ልክ አሁን እስከ አስር ሰዓት ዲጄነት ሰርቼ እስከ ሌሊቱ አስር ሰዓት፣ ሁለት ሰዓት ነበር የምተኝ እንቅልፌ እና ምን ሆናለሁ? የሚቀሰቅሰኝ ሞት ነው ሞት ነው በቃ ያንቀጠቀጠኛል። ካልጠጡ የሚንቀጠቀጡ ሰዎች ያጋጥሞሻል። እንደሱ አይነት ነበርኩኝ። በጣም ቫይብሬት አደርጋለሁ። ልሞት እደርሳለሁ

ሶ የሮጥኩኝ አረቄ ቤት አልኮል ጀመርኩኝ። የሀበሻ አረቄ የምትባል የለችም ቶሎ ወደ ራሴ የሚመልሰኝ ልክ መርፌ የሆነች ስወጋ ሲሪንጄ እሷ ታድነኛለች። እና እንግዲህ በሞቴ ወደ ሞት እየተቃረብኩ መጣሁ። ደም እስከ መጥፋት ደረስኩኝ። እንዴት እንደሚዳን ግን አላቅም ነበረ። በሽታ መሆኑ ግንዛቤ የለኝም ነበረ።

ዮናታን ህይወቱን ላደጋ ካጋለጠው የሱስ ህይወት መላቀቅ የቻለው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል ውስጥ ድጋፍ ከተደረገለት በኋላ ነው። የስን አይምሮ ጤና ባለሙያና በሆስፒታሉ የአይምሮ ህክምናና ትምህርት ክፍል ኃላፊ የሆኑት ዶክተር መስከረ ማበብ እንደሚሉት በሱስ ተጠቅተው ወደ ማዕከሉ የሚመጡ ወጣቶች በጤናቸው ላይ ከሚደርሰው ከፍተኛ ችግር በተጨማሪ

በማህበረሰቡና በሀገር ላይ እያደረሰ ያለውን ጉዳት ያብራራሉ። በወጣትነት እድሜ በተለይ የሚጀመሩ ሱሶች ወደፊት ከምንፈልጋቸው ደረጃ ላይ እንዳንደርስ እንቅፋት ሊሆኑብን ይችላሉ። ትምህርታቸውን እንዳይጨርሱ ትምህርት አቋርጠው አልባል የምንላቸው ቦታዎች ላይ እንዲውሉ፣ ምርታማነትን መቀነስ፣ አምራች የሆነው የማህበረሰቡ ክፍል መድረስ ከሚፈልግበት ቦታ እንዳይደርስ ነው።

ከዛም ደግሞ አገሪቷ ላይ ያሉት ወጣቶች ሰክሰስፉል የማይሆኑበት ወይም አምራች የማይሆኑበትን ሁኔታ ሊያስከትል ይችላል። እንዲሁም ደግሞ ከቤተሰብ ጋር መግባባትን ይከለክላል፣ የተለያዩ ግጭቶችን ሊያመጣ ይችላል። እንዲሁም እነዛን ሱሶች የምንጠቀመው መጀመሪያ ላይ በፍላጎት ሊሆን ይችላል። በኋላ ላይ ግን የሚያስከትሉብን ተጽዕኖች አስገዳጅ ስለሚሆን መጠቀም ግዴታ በሚሆንበት ሰዓትና እና

ስራ በማንሰራበት ሰዓት ወደ ስርቆት፣ ወደ ተለያዩ ነገሮችም ይገፋፋል ብዙ ወጣቶችን። ምክንያቱም ግዴታ ያንን ነገር ካላደረጉ የሚከተለውን አካላዊ እና ስነ ልቦናዊ ጫና መቋቋም ስለሚከብዳቸው ታካሚዎች ወደ ሶስት ማገገሚያ ማዕከላት ሲመጡ የሚደረግላቸውን ህክምናም ዶክተር መስከረም እንዲህ ይገልጻሉ። ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይሄንን አገልግሎት እየሰጠነ ያለ ነው።

እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ

ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን። ዶክተር መስከረም እንደሚሉት አብዛኞቹ የሱስ ተጠቂዎች ህክምና ለማግኘት ወደ ተቋሙ የሚሄዱት በቤተሰብና በጓደኛ ግፊት ነው። አንዳንዴ ታካሚዎች ሱስ ለማቆም ህክምና ከተደረገላቸው በኋላ ሊያገረሽባቸውና በድጋሚ ችግር ውስጥ ሊገቡ ይችላሉ። ለምሳሌ ለሰላሳ ዓመታት ሲጋራ

ጫትና አረቄ መጠቀሙን የሚገልጸው መስፍን ነጋሽ በማዕከሉ በተደረገለት ድጋፍ ለስምንት ወር ካቆመ በኋላ አገርሽቶበት ነበር። በጣም የሚገርምስ ነገር ይሄ ሁለተኛ ጊዜ ነው። አገርሽቶብኝ ነበር፣ መጀመሪያ አገርሽቶብኝ፣ ሁለተኛ ድጋሚ አሁን። እና ያንን ያገረሽበትን ምክንያት ላልደግም ነው አሁን አሁን፣ ከአሁን በኋላ ያንዱ ጓደኞች ግን ያው እንደዚህ አይነት ሊሆኑ፣ ከነሱ ጋር ያለን ሪሌሽን በጣም የጠበበ ነው።

ሀሳብ የጠቅላላ ከተነሳውም ምንም ካልኩኝ ወደ ቤተ ክርስቲያን እንጂ ቀርቡናን ብዬ እነሱ በሌሉበት አካባቢ ነው እዛም ምጠጣበት አካባቢ ሙሰራውን ስራ ተራ አስከባሪ ነበር። እሱንም አቁም ነው አለው። ዮናታንም ልክ እንደ መስፍን ከአንድም ሁለት ጊዜ አገርሽቶበት ወደ ማዕከሉ ተመልሷል። በሶስተኛው ግን ከችግሩ ለመውጣት ከልቡ በመወሰኑ አሁን ከሱስ ከተላቀቀ ስድስት አመት ከማስቆጠር አልፎ ለሌሎች የችግሩ ተጠቂዎች ድጋፍ የሚያደርግ ተቋም መስርቷል።

ወደፊት ትልቅ ማገገሚያ ገንብቶ አገልግሎቱን ለብዙዎች ለማዳረስም ትልቅ ራዕይ ሰንቆ እየሰራ ይገኛል። ጉላክ የሱስ ማገገሚያና የስልጠና ማዕከል የሚባል ደግሞ ግብረሰናይ ድርጅት ከመሰረት ሶስተኛ ዓመታችንን አሁን በቅርብ ከአንድ ወር በፊት በደማቁ እዚህ አዲስ አበባ ላይ አክብረናል። ቆንጆ ቆንጆ ቦርድ ሜምበሮችም አሉኝ። ትዕግስት ዋልተ ንጉስ የስነልቦና ሐኪም፣ ፍጹም ፍሳሀ

የአንቂ አንደበቶች ላይ በቃ ኮሜዲያን እሸቱ ጋር ይታወቃል። በስብና ግንባታ አሰልጣኝ እንዲሁም ደግሞ የጳውሎስ ሲስተር ብሩክ ያታሳዝነኛል ለምትለኝ አሁን ዋና ሰሆነች እዛ ጳውሎስ ላይ ሆስፒታል ላይ እሷም ቦርድ ሜምበር ሆና ጥሩ ጥሩ ሐኪሞችን ጥሩ ጥሩ ባለሙያዎችንም ይዤ እኔ ተሞክሮዬን ሼር እያደረግ አሁን ድነው ቤተሰቡን በትኖ የነበረ ቤተሰቡን አግኝቶ ትምህርቱን አቋርጦ የነበረ ወደ ትምህርቱ ተመልሶ ቤተሰባቸው ደስተኛው ነው ከኔ ጋር አሁን ሜምበር ሆነው

ብዙ ወላጆችን ብዙ ቤተሰቦችን እያፈራውበት እገኛለሁ። በተለይ በዩኒቨርሲቲ ተማሪዎች ዘንድ ከፍተኛ ጉዳት ያደርስ የነበረው ሱስ አስያዥ ንጥረ ነገሮችን የመጠቀም ችግር አሁን ወደ ሁለተኛና አንደኛ ደረጃ ተማሪዎችም መውረዱን የሚያሰምሩበት ዶክተር መስከረም በተለይ ወጣቶች ከሚያዘወትሯቸው እንደ አልኮል፣ ጫት በመርፌ የሚወሰዱ አደንዛዥ እጾች እና የሚዋጡ የሕመም ማስታገሻዎች እንዲርቁ

የወላጅ ክትትልና የመንግስት ጣልቃ ገብነት እንደሚያስፈልግ አስመረውበታል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከሱስ ሲያገገሙ ወጣቶችን ተሞክሮና የባለሙያ ምክርን የተመለከተውን የስመኝሽ የቆየን ዘገባ ነው። ቀደም ሲል ተከታትላ የተመለስ ነው። አሁን ደግሞ

የዱር እንስሳት መብት ተሟጋቿ ግሬታ ዩሪ የተመለከተውን ዘገባ ወደ እናንተ እናደርሳለን። ግሬታ ፍራንቺስካ ዩሪ የኢትዮጵያን ጣሊያን ተወላጅ የሆነች የአካባቢ ጥበቃና የዱር እንስሳት ጥበቃ መብት ባለሙያ ናት። ግሬታ በተለይም የዞኖች ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ 25 የአፍሪካ ሀገር ተሳታፊ በሆኑበት ተቋም አማካኝነት ብዙ ስራዎችንም ሰርታለች። በአሁኑ ሰዓትም አፍሪካውያን ሴቶች ከአካባቢ ጥበቃ ስራዎች ላይ እንዲሳተፉ በሚቀሰቅሰው ሴቶች ለአካባቢ ጥበቃ የተባለ ድርጅት መስራችና ባልደረባ ናት።

ስለ ስራዋና የዱር እንስሳት ጥበቃ እንቅስቃሴዎቿ በተመለከተ ከአሜሪካ ድምጽ ባልደረባ ኤደን ገረሞ ጋር ያደረገችው ቆይታ እንደሚከተለው ይቀርባል። ኤደን ስለጋበሽኝ በጣም አመሰግናለሁ። ግሬታ ፍራንቸስካ ዩሪ ይባላለሁ። ኢትዮጵያዊና ጣሊያናዊት ነኝ። በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ። ባለፉት አስርት ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ ሕጉር ውስጥ

በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ። በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ። ያደግኩት አዲስ አበባ ውስጥ ነው፣ ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ። በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ሕዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ።

በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል። በጣም አመሰግናለሁ ግሬታ። በድጋሚ እስቲ እንግዲህ የዱር እንስሳት ዓለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ የቻልሽው? የስ ኢትስ አን ኢንትረስቲንግ ስቶሪ አይ ዲድንት ኖው ሶ መች አባውት ዋይልድላይፍ ክራይም ወን አይ ፈርስት ቢጋን ማይ ፓሽን አራውንድ ዋይልድላይፍ

ስራ ስጀምር ስለ ዱር አራዊት የነበረኝ እውቀት እምብዛም ነበር። የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር። በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር። ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ።

ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳውት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት በዓለም አቀፍ ደረጃ መሆኑን ነው።

አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁኑ ሰዓት ባልደረባ ነሽ። ይሄ ተቋም ነው እሱ የሚያደርገው ምንድን ነው? እሱ የሚያደርገው እንደ አውሮፓውያኑ አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራች እና ቀዳሚ የምርምር ባለሙያ እንደሆን ስጋበዝ በጣም ነበር ክብር ተሰማኝ።

በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶች ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሰባስቧል። ከታች ወርዶ መስራትን ስናነሳ

ስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሽን፣ በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድን ነው? ኢትስ ቬሪ ኢንትረስቲንግ ቢኮዝ በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ እያለሁ የሰራው ጥናት ሴቶች የአካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር።

ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢው ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት ታስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ በድህነት ውስጥ ያለች ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በሕገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማርንና ካገዝናት

አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎች እና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱት እና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው።

እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል። የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው? እኔ በጣም እድለኛ ነኝ ማለት ትችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም።

ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግንነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆንን ንጽህ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል።

ከዚህ ቀደም ስራሽ በብዛት የሚያተኩረው ዝሆኖችን ጥበቃ እንደነበረ አውቃለሁ እና እስቲ ጥቂት ስለሱ ስራሽ ንገሪ። እኔ ሁል ጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው የዱር አራዊትን ሁሉንም ወዳለሁ። ነገር ግን ሁለተኛ ዲግሬን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር።

ያኔ በአንድ ዓመት ጊዜ ዘጠና ስድስት ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መግታት የሚያስችል ተቋም ተቋቁሟል።

ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው።

በመሆኑም ዝሆኖችን የመጠበቅ ስራ የጀመረው በዚህ መንገድ ነው። በአሁኑ ሰዓት ግጭትን ጨምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው የምትገመግሚው? እንዴት ታይዋለሽ? የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን።

ስለዚህ ከዱር እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ጊዜያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ሕይወት ከጊዜ ወደ ጊዜ ፈታኝ እየሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የስርዓት ተግዳሮቶችም ተደቅነውባቸዋል።

እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ፣ የመንገድ ግንባታ፣ የኔትወርኮች መዘርጋትና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን እያፈናቀሉ ነው። አስታውሳለሁ። በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በድህነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር።

በዚህ የተነሳ ዝሆኖቹን ይጣሏቸዋል ብዬ አስብ ነበር። ነገር ግን አንድ ሽማግሌ ጠላቶቻችን ዝሆኖች አይደሉም፣ ዝሆኖቹ እንደኛ ለህልውናቸው እየታገሉ ነው። ሁለታችንም የአንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሐዊ ስርዓት ውስጥ ነው ያለነው አሉኝ።

ስለዚህ ማህበረሰቡ በቂ ግንዛቤ ያለው ሰፋ ባለመልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት፣ እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው? ትያለች። ሙያው ላይ እንዳለ ሰው በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክል የሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያለ አካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም።

የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል። ግሬታ ዩሪ፣ ስለነበረን ቆይታ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ።

በዱር እንስሳት ጥበቃ ላይ የምትሰራው ትውልደ ኢትዮጵያዊትና ጣሊያናዊት ግሪታ ዩሬን ያነጋገረችበትን ሄደን ገረመ ያደረሰችን ዘገባ ነው። ቀደም ሲል የተከታተል ነው አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የተላለፍላቸው የነበሩ ዝግጅቶቻችን እነዚህን ይመስሉ ነበር። ከማጠናቀቃችን በፊት ግን በእለቱ ወደ እናንተ የደረሱ መካከል የዓለም ዜናዎች መካከል ላስታውሳችሁ በድጋሜ

በየመን ባህር ዳርቻ በተከሰተ የጀልባ አደጋ ሀያ ኢትዮጵያውያን ፍልሰተኞች ሞቱ። ፍልሰተኞችን ይዞ ይጓዝ የነበረ ጀልባ በየመን ባህር ዳርቻ ተገልብጦ ሀያ ኢትዮጵያውያን ሕይወታቸው እንዳጡ የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም አስታውቋል። በአካባቢው የነበረው አደገኛ ንፋስ ባለፈው ቅዳሜ ለተከሰተው የጀልባ አደጋ ምክንያት እንደሆነ የገለጸው ድርጅቱ ከጅቡቲ የተነሳ ሳይሆን አይቀርም በተባለው ጀልባ ላይ 35 ኢትዮጵያውያን ተሳፍረው እንደነበረና 15 የሚሆኑት ሁለትና ሁለት የመናውያን የጀልባ ባለቤቶች ከአደጋው መትረፋቸውንም አስታውቋል።

በኬንያ የትዳር አጋሩን የተቆራረጠ አስክሬን ይዞ ሲጓዝ የነበረ ግለሰብ ተያዘም። የትዳር አጋሩን የተቆራረጠ አስክሬን በጀርባ በሚንጠለጠል ሻንጣ ውስጥ ይዞ ሲጓዝ የነበረን ግለሰብ መያዙን የኬንያ ፖሊስ አስታውቋል። የፖሊስ አባላት ግለሰቡን የኮንትሮባንድ ሸቀጥ ይዟል በሚል ጥርጣሬ ሲፈትሹ የተቆራረጠ አስክሬን ማግኘታቸው ታውቋል። ከአንድ ሚሊዮን በላይ ሰዎች ከሱዳን ወደ ደቡብ ሱዳን መሻቸውን የተባበሩት መንግስታት ድርጅት አስታወቀም። በሱዳን የሚካሄደውን ጦርነት በመሸሽ ወደ ደቡብ ሱዳን የተሻገሩ ሰዎች ቁጥር

ከአንድ ሚሊዮን በላይ ማሻቀቡን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ይህም አስከፊ ያለውን የሰብአዊ ቀውስ እንደሚያመለክት ኮሚሽነሩ ገልጿል። በጦርነቱ በ10 ሺ የሚቆጠሩ ሰዎች ሕይወታቸውን ሲያጡ፣ ከ12 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። አንድ ሚሊዮን ከሚሆኑት ውስጥ አብዛኞቹ ደቡብ ሱዳን ውስጥ የነበረው እርስበርስ ጦርነት በመሸሽ ወደ ሱዳን ተሰዶ የነበሩ መሆናቸውና አሁንም ደግሞ በሱዳን ላለፉት 21 ወራት ሲካሄድ በነበረው ግጭት የተፈናቀሉ መሆናቸውም ተገልጿል።

ደረቅ አየርና አደገኛ ነፋስ የካሊፎርኒያውን ሰደድ እሳት እንዳያባብሰው ተሰግቷል። በካሊፎርኒያ እየቀጠለ ያለው የሰደድ እሳት በአካባቢ በሚከሰተው ደረቅ አየርና አደገኛ ነፋስ ይቅርታ፣ አማካኝነት ሊባባስ እንደሚችል ብሔራዊ የአየር ትንበያ አገልግሎት አስጠንቋል። የሚሉት በምሽቱ ወደ እናንተ የደረሱ ዜናዎቻችን ነበሩ። አድማጮቻችንና ተመልካቾቻችን በድጋሚ አብራችሁ ስለነበራችሁ እናመሰግናለን። ፕሮግራም የመራው አስመማየ ነው። ከእናንተ ጋር ቆይታ አደረግኩኝ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።